የኦሮሚያና የሶማሊያ ክልል አዋሳኝ በሆኑ ወረዳዎች በታጣቂዎች ለሚፈጸመው ጥቃት መፍትሄ ለማስገኘት በአስቸኳይ ጊዜ ጠቅላላ ማዜዣ ጣቢያና በሁለቱ ክልሎች ጥረት እየተደረገ መሆኑን የኢትዮጵያ ሶማሌ ክልል መንግስት አስታወቀ። ከኦሮሚያ አዋሳኝ ወረዳዎች የሚወጡ ያሏቸው ታጣቂዎች በክልላቸው አዋሳኝ ወረዳዎች ጥቃት እየተፈጸሙ መሆናቸውን የተናገሩት የሶማሌ ክልል መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ እድሪስ እስማኤል ናቸው። ታጣቂዎቹ የኦሮሚያን መንግስት ህዝብንና ተቋማቱን የማይወክሉና በውጭ ያሉ ጸረ ሰላም ኃይሎች የሚመሩ ናቸው ብለዋል። እስክንድር ፍሬው ተከታዩን ዘገባ አድርሶናል። በኦሮሚያና በኢትዮጵያ ሶማሌ ክልሎች አዋሳኝ ወረዳዎች ጥቃት የሚፈጽሙ ኃይሎችን በተመለከተ የሁለቱ ክልላዊ መንግስታት ግምገማ ተመሳሳይ አለመሆኑ ይታያል። ጥቃት እየፈጸሙ ያሉት ከኢትዮጵያ ሶማሌ ክልል የሚነሱ ነገር ግን ህዝቡንም ሆነ ክልላዊ ተቋማቱን የማይወክሉ ታጣቂዎች መሆናቸውን የኦሮሚያ ክልላዊ መንግስት ማስታወቁ ይታወሳል። የኢትዮጵያ ሶማሌ ብሔራዊ ክልላዊ መንግስት ዛሬ በሰጠው ማብራሪያ ከኦሮሚያ ክልል የሚነሱ ታጣቂዎች በአዋሳኝ ወረዳዎቻችን ጥቃት እየፈጸሙ ነው ብለዋል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ እድሪስ እስማኤል በስልክ ለአሜሪካ ድምጽ ሲናገሩ በታጣቂዎች ጥቃት ተፈጸመባቸው ያሏቸውን ወረዳዎች ጠቅሰዋል። ታጣቂዎቹ የሚመጡትም ከኦሮሚያ አዋሳኝ ወረዳዎች ነው ብለዋል። በኦሮሚያ በኩል ታጥቆ የገቡ የተደራጁ ኃይሎች በአካባቢው ጥቃት ሲፈጽሙ የነበሩበት ሁኔታ አለ። ይህም ደግሞ ያው ከክልሉ ጋር በጋራ እየተያየ እንደዚሁ ፌዴራል መንግስታችን በጋራ እየሰራም ያለንበት ሁኔታ አለ። ቤካሶፍቱ ምትባል ወረዳ ናት። በዚህ ወረዳ ላይ ብቻ አራት ቀበሌ ላይ ነው እንግዲህ ይሄ የታጠቀ ኃይሉ ከኦሮሚያ ተሸግሮ ገብቶ ጥቃት ህዝቡ ላይ ሲያደርግ የነበረው። የሁለቱ ክልሎች ህዝቦች ሰፊ ድንበር የሚጋሩ በአኗኗርና በባህልም የሚመሳሰሉ መሆናቸውን አቶ እድሪስ አስታውሰዋል። ለብዙ ዘመናት ለሰላም የሰሩና በሰላም የኖሩ መሆናቸውንም ጠቅሰዋል። ወደ ሶማሌ ክልል እየገቡ ጥቃት የሚፈጽሙት ታጣቂዎችም የኦሮሚያን ክልል መንግስት ህዝቡንና ተቋማቱን እንደማይወክሉ አስረድተዋል። የኦሮሚያ ክልል ተቋምም ምንም የሚወክል ፈቅሳ ሚሆን ከዛ ተነስቶ የሶማሌን ህዝብ ያጠቃል ብለን እምነቱም የለንም። ነገር ግን ሽብርተኛ አካላቶች በአካባቢ ያሉትን በክልሉ ላይ ሽብር ለመፍጠር ሀገሪቷ ላ ችግር ለመፍጠር ህዝብን ከህዝብ ለማጋጨት ፎክሱን የሚመሩት አሉ የሚል ነገር ነው ግምገማ ያለንኛው። በኢትዮጵያ ሶማሌ ክልል የሚንቀሳቀሱ ሶስት የፖለቲካ ፓርቲዎች ዛሬ ባወጡት መግለጫ የፌዴራሉና የክልል መንግስታት ለችግሩ አፋጣኝ መፍትሄ እንዲፈልጉ ጠይቀዋል። የጁቤና ዲግኔ ዲሞክራሲያዊ ፓርቲ፣ የምዕራብ ሶማሌ ዲሞክራሲያዊ ፓርቲና የደልወቢ ህዝቦች ዲሞክራሲያዊ ንቅናቄ ናቸው መግለጫውን ያወጡት። የጁቤና ዲግኔ ዲሞክራሲያዊ ፓርቲ ሊቀመንበር አቶ አብዲ ኡመር በስልክ ለአሜሪካ ድምጽ ሲናገሩ ፓርቲዎቹ ያቀረቡትን ጥሪ አብራርተዋል። የፌደራል መንግስትም ሆነ የሶማሌ ክልላዊ መንግስት ይህንን ጉዳይ የተጎዱ ህዝቦች፣ የሶማሌ ህዝብ ችግራቸው መፍትሄ ተደራሽ እንዲሆን በውሳኔያችን ላይ አስተላልፈናል። ተደራሽ እንዲሆን ክልሉ መንግስት አንድ ፌደራል መንግስት ሁለት፣ የሶማሌ ብሔራዊ ክልላዊ መንግስት ለህዝቡ የ የኢትዮጵያ ሶማሌ ብሔራዊ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ እድሪስ እስማኤል እንዳሉት ደግሞ ችግሩን ለመፍታት እየተጀመረ ጥረት አለ። ፌዴራል መንግስታችንም፣ እንደዚሁም የአስቸኳይ ጊዜ አዋጅን ተከትሎ የተቋቋመው ዋናው ኮማንድ ፖስቱ፣ የሁለቱ ክልሎች ከፍተኛ አመራርም በጋራ እየተወያዩ አሁን ጥሩ ውጤት እየታየበት በት ሁኔታ ስለዚህ ይሄኛውን አጠናክሮ ዋናው ሰላም መጀመሪያ ወደ ቦታው እንዳይመለስ ና ከዛ ወዲህ ደግሞ ይሄ ነገር ዳገም እንዳይመጣ በጋራ መስራት ማለት ነው። በኦሮሚያ ና በኢትዮጵያ ሶማሌ ክልል በሚገኙ አዋሳኝ ወረዳዎች ጥቃት የሚፈጽሙትን ታጣቂዎች መነሻ በተመለከተ ሁለቱም ክልሎች የየራሳቸው ግምገማ አላቸው። ታጣቂዎቹ የትኛውንም ክልላዊ መንግስትና ሕዝብ እንደዚሁም ህጋዊ የጸጥታ ተቋም እንደማይወክሉ ግን ሁለቱም ይናገራሉ። የሁለቱ ክልሎች ሕዝብ ለዘመናት አብሮ የኖረና የተዋለደ የጋራ ቋንቋ፣ ባህልና እሴት ያለው መሆኑንም በተመሳሳይ አብራርተዋል። የፌዴራል መንግስቱን ግምገማ ችግሩን ለመፍታት እየተሰራ ያለውን ስራም በተመለከተ ምላሽ ለማግኘት ጥረት እያደረግኩ ነው። እንደ ተሳካ ይዤ እቀርባለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።